የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና፣ ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ። ሰላም ለእናንተ ይሁን። ጋቢና ቪኦኤ ከአሜሪካ ድምፅ ተጀመረ። ዛሬ ምሽት ከሚሰሙት ዘገባዎች መካከል እኔ ኢትዮጵያ ትግራይ ተቀበረ እንጂ ብሞት ክዳነ ምረት ነው የምቀበረው የትም ሄድ አልፈልግም ተጎት ቸካለችን በሰቀ ግን በሚደረጉ ነገሮች ወንጀል ሲፈጸሙ የትግራይ ተናጋሪዎች ያላጅ በተለይ ሚዲያዎች የምታስተላልፉት እያንዳንዱ ስነ ልቦና ያንኳኳል። አዳማ ላይ የከተማው አስተዳደርና የትግራይ ማህበረሰብ አባላት ሲወያዩ መዋላቸው ተሰምተዋል። በነበረው መድረክ ላይ አንድ አስተያየት ሰጪ ከተናገሩት ቀንጭበድ ነው ያሰማ ናችሁ። ሙሉ ዘገባው ቆየት ብሎ ይደመጣል። እምጥላት ቆርጠው የበዛ ደም እየፈሰሳቸው ነው። ለኢንፌክሽን ተጋላጮ ነው። ህይወታቸው ያለፉ ጨቅላ ሕፃናትን ሳስብ ብዙ ጊዜ ሀዘን ይሰማኛል። ዶክተር ሄኖክ ዘውዱን ነው የሰማነው። ኢትዮጵያውያን ወላጆች ጤናማ የልጆች አስተዳደግ ብልሃቶችን የሚማሩበት መጽሐፍ ከሰሞኑ አሳትመዋል። የምሽት እንግዳችን ተጨማሪ ዘገባዎችም ተካትተዋል። አብታሙ ስዩም መሰናዶን በመምራት ኤልያስ አስማረ ደግሞ ቅንብሩን በመከወን አብረናችሁ እናመሻለን። በመቀጠል ኤደን ገረመው አጫጭር የዓለም ዜናዎችን ታጋራናለች። አመሰግናለሁ ሀብታሙ። አድማጮች በድጋሚ እንደምናምሽታችኋል። ጠቅላይ ሚኒስትር አብይ አህመድና የኬንያው አቻቸው ኡሁሩ ኬንያታ ዛሬ የሙያሌ ድንበር መተላለፊያን መርቀው ከፍተዋል። ለሁለት ቀን የስራ ጉብኝት ኬንያ የገቡት ጠቅላይ ሚኒስትር አብይ አህመድ ኢትዮጵያን፣ ኬንያንና ደቡብ ሱዳንን በመሰረተ ልማት ለማገናኘት የታሰበውን ፕሮጀክት ሂደት ይጎበኛሉ ተብሏል። ጠቅላይ ሚኒስትር አብይ የአካባቢው ነዋሪዎች ለድንበር አካባቢ ሰላም ዘብ እንዲቆሙም ጠይቀዋል። ሁለቱ መሪዎች የፕሮጀክቱ መጠናቀቅ ኢትዮጵያንና ኬንያን በኢኮኖሚና በማህበራዊ ረገድ ያላቸውን ቅርርብ ይበልጥ የሚያጠናክር ነው ብለዋል። ዘገባውን ያደረሰን ገልሞ ዳዊት ነው። መንግስት ለምርጫ ዝግጅት ከማድረጉ በፊት በእስር ላይ የሚገኙ የተፎካካሪ ፓርቲ አባላትና አመራሮችን መፍታት አለበት ሲል የኦሮሞ ፌዴራሊስት ኮንግረስ ፓርቲ አሳሰበ። የፓርቲው ሊቀመንበር ፕሮፌሰር መራራ ጉዲና ለአሜሪካ ድምጽ እንደገለጹት የፖለቲካ ምህዳሩን በማስፋት እውነተኛ ዴሞክራሲ በኢትዮጵያ እንዲወለድ መንግስት የፖለቲካ ፓርቲ እስረኞችን መፍታት አለበት ብለዋል። ዜናውን ያደረሰችን ጸሐይ ዳምጠው ናት። በኦሮሚያ ክልል የምስራቅ ሐረርጌ ዞን በተደረገው አሰሳ ልዩ ልዩ የጦር መሳሪያዎች ማግኘቱን ፖሊስ አስታወቀ። እነዚህ የጦር መሳሪያዎች ከተያዙባቸው መካከል 375ቱ ፍርድ ቤት መቅረባቸውን የዞኑ ፖሊስ ሕዝብ ግንኙነት ኃላፊ ኢንስፔክተር ቶሎሳ ጎሹ ለአሜሪካ ድምፅ አስታውቋል። ኢንስፔክተሩ አክሎም ከጦር መሳሪያዎች ባሻገርም ሌሎች ወታደራዊ ቁሳቁሶችን መያዛቸውንም አስታውቋል። ዘገባው የአዲስ ቸኩል ነው። ወደ ዓለም አቀፍ ዜናዎች እንለፍ። የዩናይትድ ስቴትስ ተመራጩ ፕሬዚዳንት ጆ ባይደን የተወካዮች ምክር ቤት ዴሞክራት አባሏን ማርሺያ ፈርጅን ለቤቶችና ከተማ ልማት ሚኒስቴርነት ሊያጫቸው መሆኑን የዩናይትድ ስቴትስ የዜና ማሰራጫዎች ዘግበዋል። ለግብርና ሚኒስቴርነት ደግሞ በፕሬዚዳንት ባራክ ኦባማ አስተዳደር ዘመን ለስምንት ዓመታት የግብርና ሚኒስቴር የነበሩትን ታም ቪልሳክን እንደሚያጩም ጠቁመዋል። ቪልሳክ ከሀገሪቱ ትላልቅ የግብርና ምርት ክፍለ ግዛቶች አንዷ የሆነችው የአዮዋ አገረ ገዥም ነበሩ። ባይደን ለመከላከያ ሚኒስቴርነት በጡረታ ላይ የሚገኙትን ጥቁር አሜሪካዊ የጦር ሰራዊት ጀኔራል ሎይድ ቤተክርስቲያንን እንደመረጡ ሲታወቅ፣ ለቤቶች ሚኒስቴርነት ያሰቧቸው ማርሻ ፈጅ ሁለተኛዋ ጥቁር አሜሪካዊ እጩ የካቢኔ አባል ይሆናሉ ማለት ነው። ትላንትና ብሪታንያ ለህዝቧ በስፋት የኮቪድ-19 መከላከያ ክትባትን በመስጠት የመጀመሪያዋ ምዕራባዊት ሀገር ሆናለች። የትላንቱን ዜና ተከትሎ ዛሬ ደግሞ የተባበሩት አረብ ኤሚሬቶች ቻይና ሰራሹ ክትባት ሰማኒያ ከመቶ ውጤታማነቱን ማሳየቱን አስታውቃለች። የኤሚሬት የጤና ሚኒስቴር በወጣው መግለጫ ሳይኖፋርም የተባለው የቻይና መንግስት የመድኃኒት ድርጅት የቀመመው የኮቪድ ክትባት ሙከራ ላይ ተሳታፊ መሆናቸውን አስታውቋል። ክትባቱ በአጣዳፊ ሁኔታ ውስጥ ጥቅም ላይ እንዲውል ባለፈው መስከረም ፍቃድ መሰጠቱንም አመላክተዋል። መግለጫው ክትባቱ የከፋ የጎንዮሽ ጠንቅ አላሳየም ቢልም ስለ ሙከራ ውጤት ግን በዝርዝር አላብራራም። ሆኖም ውጤታማነቱ የክትባት ዘመቻ ለመጀመርና ኢኮኖሚውንም ለመክፈት አመቺ ሁኔታ ይፈጥራል ብሏል። ይህ በእንዲህ እንዳለ በዩናይትድ ስቴትሱ የመድኃኒት ኩባንያ ፋይዘርና የጀርመኑ ባዮንቴክ የተቀመመው የኮቪድ-19 መከላከያ ክትባት ላይ በተደረገው ግምገማ ክትባቱ በከፍተኛ ደረጃ አዋጭ ሆኖ እንደተገኘና በተከተቡ ሰዎች ላይ ላይ ምንም አይነት የደህንነት ስጋት እንዳልተፈጠረ የምግብና የመድኃኒት አስተዳደር ተናግሯል። አድማጮች ለሰዓቱ ያዝንላቸው አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና ቪኦኤ መሰናዶዎች ጋር ታመሹ ዘንድ እጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ ጋቢና ቪኦኤ የአዲሱ ትውልድ ድምፅ መደመጡን ይቀጥላል። አብራችሁን ስለምታመሹም በእጅጉ እናመሰግናለን። ዘገባዎቻችንን ለማግኘት ሐሳባችሁንም ለማጋራት ቪኦኤ አምሐሪክ የማኅበራዊ መገናኛ ገጻችን ጥሩ አማራጭ ነው። ወደ ቀዳሚው ዘገባ እናምራ። በየዓመቱ ኢትዮጵያ ውስጥ በሺዎች የሚቆጠሩ ሕፃናት በተገቢ አስተዳደግ እጥረትና በጎጂ ልማዶች ምክንያት እስከ ሞት የሚያደርስ አደጋን ይጋፈጣሉ። ይሄ ለትውልድ የሚተርፍ ጉዳት ይቀር ዘንድ አንድ ወጣት የሕፃናት ሐኪም የበኩሉን ማበርከት ጀምሯል። ዶክተር ሄኖክ ዘውዱ ይባላል። በቅርቡ ልጅ በድሉ አይደግ የተሰኘ የልጆች ጤናና ዕድገት ላይ የሚያተኩር መጽሐፍ ለአንባቢያን አብቅቷል። በመጽሐፉና ተያያዥ ጉዳዮች ላይ አጭር ቆይታ አድርገናል። ዶክተር ሄኖክ ዘውዱ፣ አስቀድሜ በአድማጮች ስም በእጅጉ አመሰግናለሁ። እኔም ቪኦኤ ጋቢናዎችን አመሰግናለሁ። እንግዲህ የህጻናት ጤናና እድገትን የሚመለከት ልጅ በድሎ አይደግ የተሰኘ መጽሐፍ ከሰሞኑ ለአንባቢያን አቅርበሃል። መጽሐፉን ለመጻፍ መነሻ የሆኑ ምክንያቶች ምንድን ናቸው? መጽሐፉን እንግዲህ ለመጻፍ ያነሳሱ ነገሮች በማህበረሰባችን ውስጥ የምናያቸው አንዳንድ ችግሮች ናቸው። ማህበረሰባችን ከጥንት ጀምሮ የሚከተላቸው አንዳንድ በልጅ ላይ ያሉ የልጆችን የወደፊት ህይወት ላይ አሉታዊ ተጽዕኖ የሚያሳድሩ ነገሮችን ስመለከት በስራ ልምዴም አጋጣሚ ወላጆች ከሚያነሱልኝ ነገሮች በመነሳት ነው እንግዲህ ልጅ በድሉ አይደግን ለመጻፍ የተነሳሳሁት። በማህበረሰባችን ውስጥ ልጆችን ትልቅ ቦታ ያለመስጠት ነበረ። አሁን አሁን መልካም የሆኑ ጅምሮች አሉ። ወጣት ወላጆች ለልጆቻቸው ጤና እድገት ይጨነቃሉ። ነገር ግን የድሮውን ስናስታውል ብዙ ጎጂ ተግባራት በህፃን ላይ ይፈጸሙ ነበር። ለምሳሌ አሁን የቅጣት ባህላችንን ስናይ በቀደሙት ዘመናት ልጆችን ሳማ መለብለብ፣ በርበሬ ማጠን፣ ቁንጥጫ፣ ግርፊያ፣ የበዙ ነገሮች አሉ። እንዲሁም እንጥል ማስቆረጥ አሁን ለምሳሌ ከምናያቸው ጎጂ ተግባራት ናቸው። እነዚህ እነዚህ ነገሮች በሙሉ ወላጆች ልጆቻቸውን በእውቀት ያለማሳደግ ምልክቶች ናቸው ብዬ ስላሰብኩ እንዲሁም ህጻናት በድል ማደግ የለባቸውም፣ ወላጆች በእንክብካቤ፣ በፍቅር፣ በእውቀት ሊያሳድጓቸው ይገባል በሚል ነው ልጅ በድሉ አይደግን ለመጻፍ የተነሳሳሁት። ዶክተር ሄኖክ ከህጻናት ጤናና እድገት ጋር በተያያዘ ስራ ውስጥ ለአመታት እንደ መቆየትህ የማህበረሰቡን ግንዛቤ ለመረዳት እድሉን ያገኘ ይመስለኛል። ኢትዮጵያን ወላጆች ሳይንሱ የሚደግፈውን የልጆች አስተዳደግ ለመተግበር ምን ያክል ርቀት በአሁኑ ሰዓት እየተራመዱ ይገኛሉ? ምን አይነት ጉዳዮቹንስ ማሻሻል አለባቸው? እንግዲህ ኢትዮጵያውያን አሁን ላይ የምናየው የአሁኑ ትውልድ ወላጅ የሆኑት ወጣቶችን ስንመለከት የተሻለ ለልጆቻቸው እንክብካቤ መስጠት፣ የተሻለ ልጆቻቸው የሚያጋጥሟቸውን ነገሮች መረዳት እና የልጆቻቸውን የሚያስፈልጋቸውን ነገር ቀድሞ የመረዳት ነገር ይታያል በወላጆቹ ላይ መሻሻሎች ይታያሉ። አጠቃላይ በህጻናት ጤና እና እንክብካቤ ላይ በአሁኑ ዘመን ማለት ነው። ለአንባቢያን ባደረስከው ልጅ በድሎ አይደግ በተሰኘው መጽሐፍ ላይ ያካፈልካቸውን የተወሰኑ ሀሳቦችን እስቲ እንመልከት። ምን አይነት ጉዳዮች ተካተዋል? ምን አይነት ጠቀሜታ ይሰጣሉ ብለህ ታስባለህ? እንግዲህ ልጅ በድሎ አይደግ መጽሐፍ ሲጀመር ከርዕሱ ብንነሳ ራሱ ይሄ በማህበረሰባችን ውስጥ ከዚህ በፊት የነበረ አባባል አለ። ልጅ በድሉ ይደግ የሚል አባል ነበር። እሱን ለመቃ መሰረታዊ ለውጥ እንዲመጣ በማሰብ ነው ልጅ በይነ ደግን የጻፍኩት እና በዚህ መጽሐፍ ላይ ብዙ የተካተቱ ነገሮች ይኖራሉ። ካየኋቸው ካንኳቸው ተማርኳቸው እንዲሁም በስራ ልምዴ ላይ ካጋጠሙኝ ነገሮች በመረዳት የተካተቱት በምዕራፍ በምዕራፍ ከተቀመጡት መካከል ከመጀመሪያዎቹ አንድ ሺህ ቀናት እስከ ስነ ምግብ፣ ስለ ክትባት፣ ስለ ጨቅላ ህፃናት እንክብካቤ፣ ስለ ዘመናዊ ቅጣት፣ ስለ በጎ ወላጅነት እንዲሁም አንዳንድ ህጻናት ላይ ስለሚያጋጥም ችግሮች ለምሳሌ እንደ ዳውን ሲንድረም እንደ ኦቲዝም የአእምሮ እድገት ውስንነት እንዲሁም ህጻናት በጨዋታ ምን ሊጠቀሙ ይችላሉ፣ ህጻናት እንዴት ተሰጧቸውን ሊያወጡ ይችላሉ የሚሉትም በሙሉ በጠቅላላ ምዕራፍ በምዕራፍ ላይ ተቀምጠው ወላጆች በቀላሉ በሚገባ ቋንቋ እንዲረዱት ተደርጎ የቀረበ መጽሐፍ ነው። እንግዲህ ከመጽሐፉ ጎን ለጎን የማህበራዊ ሚዲያ ገጽ ከፍተህም የህጻናት ጤናን የሚመለከቱ መረጃዎችን ለተከታዮቹ ታጋራለህ። ጉዳዩ ግን ለጥቂት ተከታዮች ብቻ ሳይሆን በሺዎች ለሚቆጠሩ ወላጆች ሊዳረስ የሚገባ ይመስለኛል። መሰል የህፃናትን ህይወት መታደግ የሚችሉ መረጃዎችን በስፋት ለማዳረስ የያዝካቸው ተጨማሪ እቅዶች ይኖር ይሆን? እንግዲህ አንተ እንዳልከው በማህበራዊ ድረገጽ፣ በፌስቡክ የልጆች ጤናና እድገት የሚል ለወላጆች መረጃ የማቀርብበት ፔጅ አለ፣ ገጽ አለኝ። እዛ ላይ እንግዲህ ውስን የሆኑ ተከታዮቼ እነዚህ መረጃዎች ይደርሷቸዋል፣ ለውጥም ያመጣሉ ብዬ አስባለሁ። ነገር ግን ለህብረተሰቡ ከማዳረስ አንጻር እዚሁ ፌስቡክ ላይ ብቻ ተወስኖ እንዳይቀር ነው በዚህ በመጽሐፍ መልኩ አሳትሜ ወደ ህብረተሰቡ ያበረከትኩት። ወደፊት ይሄ ነገር ተስፋፍቶ ብዙ ማህበረሰብ እንዲለወጥ ብዙ ወላጆች በህፃናቶቻቸው አስተዳደግ ጤና ላይ በጎ የሆነ ተጽዕኖ እንዲፈጥሩ አንዳንድ ያነጋገርኳቸውም ዩኒቨርሲቲዎች አሉ። ሌሎችም መንግስት ያልሆኑ ድርጅቶች አንደኛ ይህን መጽሐፍ ተደራሽ በማድረግ በየጤና ጣቢያው፣ በየትምህርት ቤቱ ተደራሽ እንዲሆን ማድረግ ባለፈም ደግሞ መድረኮችን በማመቻቸት ለወላጆች ግንዛቤ የሚሰጡ ነገሮችን በማብዛት በማድረግ አቅጃለሁ። ወደፊት እንግዲህ የተሻለ ሰርቼ የተሻለ የህፃናት እድገት የተሻለ የህፃናት ጤናን በኢትዮጵያ ላይ እናያለን ብዬ አስባለሁ። ዶክተር ሄኖክ ከህፃናት ጋር መዋል ህፃናትን ማከም ልዩ ደስታ እንዳለው ይነገራል። እነሱ ተጎድተው ማየት በራሱ ደግሞ የሚፈጥረው ሐዘንም ከፍ ያለ ነው። ከገጠር ሐኪም ቤቶች ብዙ እስከ ከተሟላባቸው የከተማ ሐኪም ቤቶችም ሰርተሃል። ከማትረሳቸው አጋጣሚዎች መካከል አንዱን ለአድማጮች ብታጋራል። እንግዲህ አንዱ ከማረሳው አጋጣሚ በደብረ ታቦር ሆስፒታል ከሁለት ዓመት በላይ በረዳት ፕሮፌሰርነትና በሐኪምነት በማስተማርና በሕክምና አሳልፌያለሁ እዛ ላይ ከሚያጋጥሙኝ ነገሮች እና እንደው ልቤ ውስጥ ከሚቀሩት ነገሮች ወላጆቻቸው መጠነኛ ህመም ያላቸውን ጨቅላ ህፃናት እምጥል አስቆርጠው የበዛ ደም እየፈሰሳቸውና ለኢንፌክሽን ተጋላጮ፣ ነው ህይወታቸው ያለፉ ጨቅላ ህፃናትን ሳስብ ብዙ ጊዜ ሀዘን ይሰማኛል። ማረሳቸው እነሱን ነው። ዶክተር ሄኖክ ዘውዱ በእጅጉ አመሰግናለሁ። እንግዲህ በጀመርከው ስራ ውስጥ የበርካታ ህጻናትን ህይወት እንደምታድን በርካታ ወላጆችንም እንደምደግፍ አምናለሁ። ላጋርሃን ነገር ሁሉ በእጅጉ አመሰግናለሁ። መልካም ምሽት ይሁንልህ። እኔም አመሰግናለሁ። መልካም ምሽት ይሁንላችሁ። ኦሮሚያ ክልል መናገሻ በሆነችው አዳማ የከተማ አስተዳደርና በከተማዋ ውስጥ እንዲሁም በዙሪያ የሚኖሩ የትግራይ ማህበረሰብ አባላት ሲወያዩ ውለዋል። የኢትዮጵያ መንግስት በህዝባዊ ወያነ አርነት ትግራይ ላይ እየወሰደ ስላለው እርምጃና የሰላማዊ ሰዎችን የጎንዮች ተጎጅነት ለመቀነስ መደረግ ስላለባቸው ጉዳዮችም ተነጋግረዋል። ሙክታር ጀማል ሙሉ ዘገባውን ያሰማናል። ዛሬ በአዳማ በተደረገው የትግራይ ማህበረሰብና የአዳማ ከተማ አስተዳደር ውይይት ላይ የመነሻ ሀሳብ ያቀረቡት የአዳማ ከተማ ብልጽግና ጽሕፈት ቤት የፖለቲካ ዘርፍ ኃላፊ አቶ አብዱልጀሊል አብዱሮ እንደጠቀሱት ትህነግ ብለው የጠሩት የህወሀት ቡድን ህገ ወጥ የሆነ ምርጫን ከማድረግ አልፎ የሀገሪቷ መከታ የሆነው መከላከያ ሰራዊት ላይም ጥቃት ወስዷል ብለዋል። በእነዚህ እንቅስቃሴዎች መንግስት እስከ መጨረሻ ድረስ ጊዜ ይጠብቅ የነበረው ትዕግስቱ በመሟጠጡ ወደ መጨረሻው እርምጃ መገባቱንም አቶ አብዱልጀሊል አብራርተዋል። ከመወያያ ርዕስ በኋላ በውይይቱ ላይ የተሳተፉት የትግራይ ተወላጆች መንግስት ህግን የማስከበር እርምጃ ብሎ የጠራውን የትግራይ ክልል ጦርነትን በተመለከተ የተቃውሞም የድጋፍም ድምፆች ተሰምተዋል። በተለይ ማዕከላዊ የሆኑ አስተሳሰቦች ላይ ሐሳባቸውን የሰጡ የውይይቱ ተሳታፊዎች ከስርዓት ጋር መታገል እያለ የትግራይን ህዝብ በአጠቃላይ ሊያሸማቅቅ የሚችሉ አስተሳሰቦች ሲሰራጩ መቆየቱ አግባብ አለመሆኑንም የገለጹ አሉ እኔ ኢትዮጵያ ትግራይ ተቀበረ እንጂ ብሞት ኪዳነ ምህረት ነው የምቀበረው የትም ሄድ አልፈልግም ተጎትቼ ካልሄድኩ በስተቀር ግን በሚደረጉ ነገሮች ወንጀል ሲፈጸሙ የትግራይ ተናጋሪዎች ያላች በተለይ ሚዲያዎች የምታስተላልፉት እያንዳንዱ ስነ ልቦና ያንኳኳል የትግራይ ምናልባት ጁንታን ብሉት የተለያዩ አመራሩ ብትሉ በጣም መደገፍ ይቻላል ትግርኛ ተናጋሪ የምትባለው ቃል ግን የሰው ሁሉ ስነ ልቦና ትጎዳለችና እባካቸው አገላለጽ ላይ ጥንቃቄ ቢደረግ ጥሩ ነው ብዬ አስፋለሁ። ሌላኛው ራሳቸውም ከዚህ ቀደም የመከላከያ አባል መሆናቸውን የተናገሩት የትግራይ ተወላጅ በህወሀት መከላከያው ላይ ተወሰደ ያሉት እርምጃ የሚያምነው ሲሉን የገለጹት ሰራዊታችን በጠላት እጅ ቢሞት ኑሮ እጅግ አይቆጨንም ነበር፣ በወገን በመሆኑ እያዘን ሆኖም ግን በሱ ለተደረገው ግድያ ያችን ሀገር ያችን ትግራይ የምትባል ሀገር ትግራይ ያለው ህዝብ እግዚአብሔር ደርሶለት እንባው፣ ሰቆቃውና እርዛቱ፣ ጥማቱ ደርሶለት በዚህ ምክንያት በቃ ሊለው ስለፈለገ ይህንን ጉዳይ ተከስቶ በአሁኑ ሰዓት እነሆ እያየን እየሰማን ያለ ነው። ሌላኛው ተሳታፊ ጦርነቱ በወንድማማቾች መካከል የተደረገ በመሆኑ በዚህ ጉዳይ ላይ አሸናፊ ይኖራል ብዬ አላምንም ብለዋል። በውይይትና ሰላማዊ መንገድ ቢፈታ የተሻለ መሆኑን እና አሁንም ሁሉም አካል ወደ ሰላም እንዲመጣ ጥሪያቸውን አስተላልፈዋል። ትግራይም እትብቴ የተቀበረበት ነው። ትግራይም የልጆች አባት ነኝ። ሶስት ልጆች አሉ። እኔ በዚህን ሰዓት ላይ በሚካሄደው ውጊያ ደስተኛ አይደለሁም። የማንም ደጋፊ መሆን ማልችልበት ሁኔታም አለ። ለምን ብትሉኝ እኔ ራያ ሰው ነኝ። አንደኛው ልጄ የትግራይ ልዩ ኃይል ነው። አንደኛው ልጄ አብን ነው። ሁለት ልጆች እየተዋጉ ነው ምን ማለት ነው? ስለዚህ እኔ የሚገባን ወንድሞቼ ኢትዮጵያውያን የሆናችሁ ይህ ድል አሸናፊው ነው ስብል፣ የሚገባን ከሆነ አሸናፊው ኢሳያስ አፈወርቅና ግብፅ ናቸው። እየተባላን ነው፣ ኃይላችን እየተዳክመ ነው። የኢትዮጵያ መከላከያ ሰራዊት ሲወድም ኢትዮጵያውያን ነው እየሞት ያለው። ትግራይ ላይ ያለው ወጣት ሲወድም ኢትዮጵያዊ፣ ኢትዮጵያ እርስ በራሳችን እየተባላ ነው። ነገ አቅም እያጣን ነው። እናንተ ምናልባት ብልጽግና ብልጽግና ስለተባለ ጭብጫ ብቻ አንትን አትበሉ፣ ደካማ ጎንን ማየት ሞክሩ። የኢትዮጵያ ህዝብ ትግሉን እያደረገ ያለው ህግን ጥሷል ብለው ከጠቀሱት ቡድን ጋር መሆኑን የገለጹት የአዳማ ከተማ ብልጽግና ጽህፈት ቤት የፖለቲካ ዘርፍ ኃላፊው አቶ አብዱል ጀሊል አብዱሮ ህዝብን እንደ ህዝብ የሚያሸማቀቅ ድርጊትና አገላለጽ አግባብ አለመሆኑን ጠቅሰዋል። በአዳማ ከተማም ያለውን እንቅስቃሴ በመለየት መንግስት እርምጃ እየወሰደ መሆኑንም ተናግረዋል። የኢትዮጵያ ህዝብ የታገለው ከትግራይ ህዝብ ጋር አይደለም፣ ከአትፌዎች ጋር ነው ከዘራፊዎች ጋር ነው። የትኛው ነው የተፈናቀለው? የትኛው ነው የተጎዳው? ያ በመትሬስ ፊት ለፊት ህይወቱን ሰጥቶ ሲታገል የነበረ ወጣት አንድም በጎረቤቱ ያለው ማህበረሰብ ላይ ጥቃት አላደረሰም። ሰው ከሰው ሊለያይ ይችላል። የተወሰኑ ሌቦችም ሊኖሩ ይችላሉ። በስመ ወጣት ችግር ሊፈጥሩ የሚችሉ። አብዛኛው ህዝብ ትግሉ ጸረ ዲሞክራሲ ከሚያደርጉት ጆንታዎች ጋር ነው። የትግራይ ተወላጆችም ልትታገሉ የሚገባው ነገር በእናንተ ስም የሚነጉዱትን መታገል መቻል አለባቸው። አይጠቅማችሁም። ለእነሱ ጠበቃም የሚፈልጉ ግን አሉ። ይሄ ሁሉን አይወክልም። አዳማ ከተማ ላይ ባደረግነው ብርበራ፣ ባደረግነው ፍተሻ የጦር ሜዳ መሳሪያዎች የተያዘበት የለም አለ። አስፈላጊ ሆነ ስሙ መጥቀስ ይቻላል። ፖሊስ ጣቢያ ሂዱና መረጃ አውሰዱ። አዳማ ባድሜ አይደለችም። አዳማ ጦር ሜዳ አይደለችም። አጥፊው ግለሰብ ሊኖር ይችላል። ብሄርን አይወክልም ብለን ተው ነው ምናልባት አጥፊዎቹ በግ ይጠየቃሉ ሌላኛው ለውይይቱ መልስ የሰጡት የአዳማ ከተማ አስተዳደር ብልጽግና ጽህፈት ቤት ኃላፊ አቶ አለማየሁ ቱሉ በጦርነቱ አሸናፊ የለም የተባለው አግባብ አይደለም ሲሉም ተናግረዋል። በዚህ ጦርነት አሸናፊ አይኖርም ለተባለው ጦርነቱ ተጠናቋል። የኢትዮጵያ ሕዝብ አሸንፏል። ይሄ በደንብ ሊሰመርበት ይገባል። ተጠናቋል። ያሸነፈው አብይ አይደለም ግብፅ አይደለም። ኢሳያስ አይደለም። ግብፅ አይደለች። ህዝባችን እና መከላከያ ሰራዊቱ ድል ነስቷል፣ አሸንፏል። ኤርትራ መንግስት ሚሳኤል ሲተኮስበት እንኳ አልተኮሰም። ራቁቱ ነው። የተሸኘውን የመከላከያ ሰራዊት የተቀበለው ጎረቤት ኤርትራ ነው። ህዝቡ አንድ ስለሆነ ህዝቡ ጋር ችግር የለም። በሁለቱ መንግስታት መካከል ያለውም ችግር ተፈቷል። ይህንን ነገር በአግባቡ ማየት ተገቢ ነው። ወዴትም ልንወስድ አንችልም። ወንጀለኛ ወንጀለኛ ነው። ከሃዲ ከሃዲ ነው። ይህን ኃጢአት ለሌላ አካል መስጠት አንችልም። አቶ አለማየው የትግራይ ህዝብ ለሀገር አንድነትና ሰላም ሲታገል የነበረ ቢሆንም ከአብራኩ የወጡ ልጆቹ የጠበቀውን ያህል ለችግሩ አልደርሱለትም ብለዋል። በአሁኑ ጊዜ በብልጽግና የሚመራው መንግስት ለግል ጥቅሙ ሲል የህዝብን ጥቅም አሳልፎ ሽጧል ካሉት ኃይል ጋር የመጨረሻና ፍጻሜ ትግል እያደረገ ነው ሲሉም ተናግረዋል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዳማ ጋቤና ቪኦኤ ከአሜሪካ ድምፅ መደመጡን ይቀጥላል። አብራችሁን ስለሆናችሁ በእጅጉን አመሰግናለን። የቤት ውስጥ ፆታዊ ጥቃት በትዳርና አብረው በሚኖሩ ሰዎች የሚፈጸም የጥቃት አይነት ሲሆን አካላዊና ስነልቦናዊ ጥቃቶችንም ያጠቃልላል። በዚህ የኮቪድ-19 ወረርሽኝ ወቅትም በዓለም ዙሪያ ፆታዊ ጥቃቶች መባባሳቸውን ታዛቢዎች ይናገራሉ። በአሜሪካም በተመሳሳይ ጥቃቶቹ የጨመሩ ሲሆን ጥቃቶቹም ከቀድሞ በተለየ መልኩ በጦር መሳሪያም ጭምር እየተደረጉ እንዳሉ ጥናቶች እያመላከቱ ነው። የአሜሪካ ድምጿ ቬሮኒካ ኢግሌሲያስ ኮቪድ-19 የቤት ውስጥ ፆታዊ ጥቃትን በመጨመር ረገድ ባለው አስተዋጽኦ ዙሪያ ያጠናቀረችውን ኤደን ገረመው እንደሚከተለው ታቀርበዋለች። በአሜሪካ የጾታዊ ጥቃት ሰለባዎች ቁጥር በኮቪድ-19 ወቅት እጅጉን ጨምሯል። ለደህንነቷ ስትል ስሟ እንዳይጠቀስ የፈለገች የጾታዊ ጥቃት ሰለባ ለጾታዊ ጥቃት በተዳረጉ ሴቶች ዙሪያ ያለው ግንዛቤ የተሳሳተ እንደሆነ ትናገራለች። ሰው ሁሉ ለምን ሰዎች በጥቃት ውስጥ ይኖራሉ? ለምንድን ነው ጥለው የማይሄዱት? ጥቃቱን ውስጣቸው ይፈልገዋል ማለት ነው እንዴ? ይላል እውነታው ግን ይሄ ሳይሆን ጥቃት ማለት ጥልፍልፍ አድርጎ የሚይዝ አዙሪት መሆኑ ነው። ኮቪድ-19 ከመግባቱ ከጥቂት ወራቶች በፊት ከባለቤቷ የተለያየችው ይህቺ ተጠቂ ስለ ቀደመው ሕይወቷ ስትገልጽም ኑሮዬ ልክ እንደሚፈነዳ ቦምብ ነበር ትላለች። እኔ መጨረሻ ላይ የተረዳሁት ነገር ይህንን ትዳር ጥዬው ካልሄድኩ በአመት ጊዜ ውስጥ እንደምሞት ነው ወይ እሱ ይገለኛል፣ ወይ እኔ ራሴ ራሴን አጠፋለሁ፣ አሊያም በነበርኩበት ጭንቀትና ሰቆቃ ምክንያት ካንሰር ይዘኝ ነበር። ይሄ የሆነው ታዲያ ከኮቪድ-19 ወረርሽኝ በፊት ነበር። ፍቻዋን ካጠናቀቀች በኋላም ኑሮን እንደ አዲስ መጀመር ከባድ ቢሆንም ቀኑን ሙሉ ስራ በመዋልና ከስራ በኋላም ከጓደኞቿ ጋር ጊዜዋን በማሳለፍ ከነበረችበት ስሜትና ሁኔታ ለመውጣት ችላለች። ይሁንና የኮቪድ-19 ወረርሽኝ የጾታዊ ጥቃት ሰለባ የሆኑ ሴቶች መልሰው መቋቋም እንዳይችሉ ሁኔታውን አክብዶታል። አማንዳ ካትስ በአሜሪካ ጾታዊ ጥቃት ለደረሰባቸው የአይሁድ ትብብር ተቋም ባልደረባ ናቸው። ኮቪድ-19ን ለመከላከል ተብለው የሚደረጉ መራራቆች ለጥቃት አድራሾች የተመቻቸ እድል ፈጥሯል ይላሉ። በጣም ብዙ ጥቃት አድራሾች በተጠቂዎች ላይ ተጽዕኖ ለማሳደር ኮቪድ-19ን ሲጠቀሙበት እያየን ነው። ተጠቂዎች ከቤት እንዳይወጡ ለማድረግ ከቤት ከወጣሽ ተመልሰሽ መምጣት አትችም ምክንያቱም ኮቪድ-19 ይዘሽብኝ ትመጫለሽ እያሏቸው ነው። በአንጻሩ የቤተሰብ ሕግ ማዕከል ዳይሬክተር የሆኑት ዶክተር ሚኒየንም ጥቃቱ ሳይሆን የጨመረው ጥቃት የሚደርስበት መንገድ አደገኛ የሆነና ነፍስ እስከ ማጥፋት የሚደርሱ መሳሪያዎችን መጠቀም ላይ መደረሱ ነው ይላሉ። ያስተዋልነው ነገር ቢኖር ምንም እንኳን እያስተናገድን ያለነው ተመሳሳይ ቁጥር ያላቸው ተጠቂዎችን ቢሆንም ተጠቂዎቹ ላይ እየደረሰ ያለው የጥቃት አይነት ግን አደገኛ መሆኑን ነው። ድብደባ፣ ጠመንጃዎችና ሌሎች መሰል መሳሪያዎችን የሚጠቀሙ ፆታዊ ጥቃት አድራሾች እየጨመሩ ነው። በቤት ውስጥ ፆታዊ ጥቃት ዙሪያ ጥናት አድራጊዎች እንደሚሉት በአሜሪካ በትንሹ አስራ አራት ከተሞች ላይ የተደረገ ጥናት የፆታዊ ጥቃት ቁጥር መጨመሩን አመላክቷል። የምጣኔ ሀብት ባለሙያ የሆኑት ኤሚሊ ሌስሊ በዚሁ ዙሪያ ጥናት ሲያደርጉ ቆይተዋል። በዚህ ባለንበት በ2020 ዓ.ም በመጋቢት፣ ሚያዚያና ግንቦት ወራቶች ከፆታዊ ጥቃት ጋር በተያያዘ ወደ ፖሊስ ጣቢያዎች የተደረጉ የስልክ ጥሪዎችን ካለፈው አመት ከ2019 ጋር ስናወዳድራቸው በሰባት በመቶ ጭማሪን ያየ ነው። የተለመዱ የጾታዊ ጥቃት የሚጠበቅባቸው የህብረተሰብ ክፍሎችና መመዘኛዎች እንዳሉ ሆነውም ተጨማሪ አዳዲስ ጥቆማዎች መኖራቸውን ያስተዋል ነው። አቃቤ ህጎችን በአሁን ሰዓት እያሳሰባቸው ያለው ጉዳያቸውን ለህግ ማቅረብና እርዳታ መሻት የማይችሉ ህጻናት ተጠቂዎች ጉዳይ ነው። በሜሪላንድ የጾታዊ ጥቃት ልዩ ኃላፊ የሆኑት ዴቢ ፈንስትንም ይህን ስጋት ይጋራሉ። ትምህርት ቤት መሄድ የነበረባቸው ህጻናት አሁን በየቤታቸው ነው እየተማሩ ያሉት። ስለዚህ ትምህርት ቤት ውስጥ ላሉና ለሚያምኗቸው አካላት ችግራቸውን ማጋራት አይችሉም። ይሁንና ጥቃት አድራሾችን ለማገዝ ብዙ የእርዳታ ማግኛ መንገዶች ተቋቁመዋል። ተጠቂዎች የነፃ የስልክ መስመሮችን መጠቀምና ለመንግስትም የከለላ ጥያቄዎችን ማቅረብ ይችላሉ። እንደ ዶርዌይስ የመሳሰሉ ተቋማትም የምክር አገልግሎትን ይሰጣሉ። ናታሊ ዌይድ በዶርዌይስ የፆታዊ ጥቃት አማካሪ ናቸው። ታዲያ ፆታዊ ጥቃት የሚደርስባቸውና አሁንም ድረስ ከአጥቂያቸው ጋር ለሚኖሩ ሴቶች ስለሚሰጡት ምክር እንዲህ ያስረዳሉ። ፆታዊ ጥቃት እንዲፈ በፈጸም የሚያበረታቱ ሁኔታዎችንና አጋጣሚዎችን ለመለየት እንሰራለን። ተጠቂዎችን ስናማክርም አጥቂዎቻቸው ሲበሳጩ ሁኔታውን ከሚያባብሱ ቦታዎች ቀድመው ገለል እንዲሉ እንመክራቸዋለን። ለምሳሌ አጥቂያቸው መበሳጨት የጀመረው ወጥ ቤት ውስጥ እያሉ ከሆነ ቀስ ብለው ከዛ እንዲወጡና ወደ ሌላ ክፍል እንዲሄዱ ነው የምንመክራቸው። ምክንያቱም ወጥ ቤት ውስጥ ለአደጋ የሚያጋልጡ መሳሪያዎች ስላሉ ነው። በጥቃት ውስጥ ያሉ ሰዎች ካሉበት ሕይወት ለመውጣት እጅጉን የሚሰጉ ሲሆን ከጥቃቱ ካመለጡም በኋላ ለማገገም ረዥም ጊዜ የሚወስድ ቢሆንም ማገገም ግን እንደሚቻል ባለሙያዎች ይናገራሉ። ጥቃት በቃኝ ብለው ለመውጣትም ድፍረትና ትዕግስት ያስፈልጋል ይላሉ። ለአሜሪካ ድምጽ ኤደን ገረመው ከዋሽንግተን ዲሲ። አድማጮች አሁን ደግሞ ወደ አውሮፓ እናቀናለን። የኮሮና ቫይረስ ወረርሽኝ ለህዝብ አገልግሎት የሚሰጡ ሚዲያዎችን በፍጥነት እየቀየራቸው መሆኑን ይህ ደግሞ የጋዜጠኝነት ዘገባ ጥራት ላይ ተጽዕኖ እያሳደረ መሆኑን የአውሮፓ ብሮድካስት ማህበር ያወጣው ሪፖርት አመላክተዋል። ማህበሩ የህዝብ መገናኛ ብዙሃን በወረርሽኝ ወቅት በሚል ርዕስ ያወጣው ሪፖርት የተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮ እና የኔዘርላንድ መንግስት ባዘጋጁት ሁለት ቀን የሚፈጅ የሚዲያ ነጻነት ጉባኤ ዋዜማ ላይ በይፋ ተመርቋል። ሌዛ ሽላይን ከጄኔቫ ያሰናዳችውን ዘገባ ስመኝሽ የቆየ ታሰማናለች። የኮሮና ቫይረስ በህዝብ መገናኛ ብዙኃን ላይ ጥሎት የሚሄደውን ጠባሳ አስመልክቶ በመላው አውሮፓ የሚገኙ ሀያ አመራሮች ጋር ቃለ መጠይቅ ከተደረገ በኋላ ነው እጅግ ውስብስብ የሆኑት ችግሮች መታየት የጀመሩት። የአውሮፓ ብሮድካስት ማህበር ኃላፊ የሆኑት ሊዝ ኮቢን እንደሚያስረዱት የኮሮና ቫይረስ ወረርሽኝ በቀስታ ያዘግም የነበረውን የሚዲያ የለውጥ ሂደት እጅግ አፋጥኖታል። ከኮሮና በፊት በሀሳብ ደረጃ ብቻ የነበሩ ጉዳዮችም አሁን በፍጥነት ወደ ተግባር እየተቀየሩ ነው ይላሉ። ግሎባል ፓንደሚክ ሜድ ፒፕል ዴስፐሬት ፎር ጉድ ዓለም አቀፍ ወረርሽኙ ሰዎችን ጥሩና ጥራት ያለው መረጃ በእጅጉ እንዲፈልጉ አድርጓቸዋል። እጅግ ብዙ ቁጥር ያላቸው ሰዎች የህዝብ አገልግሎት የሚሰጡ የሚዲያ ተቋማት የሚሉትን ለመስፋት ይፈልጋሉ። ነገር ግን በዚህ በወረርሽኝ ወቅት ከኮቪድ ጋር በእኩል ፍጥነት መሄድ የቻለው ብቸኛው ነገር የሐሰት መረጃዎች ስርጭት ነው። ስለዚህ ያንን ለመዋጋት አዳዲስ ፈጠራዎችና አሰራሮች እየመጡ ነው። ሪፖርቱ በወረርሽኙ መጀመሪያ ላይ ሰዎች ለህዝብ አገልግሎት በሚሰጡ ሚዲያዎች ላይና በመንግስት ላይ የነበረው እምነት ከፍ ያለ እንደነበር ያሳያል። ሚዲያዎች ጠቃሚ መረጃዎችን ለህዝብ በማድረስ ይጫወቱት የነበረውን ሚናም መንግስታት ይደግፉ ነበር። ነገር ግን የዜና ማሰራጫዎች መንግስት ለኮቪድ-19 የሚሰጠውን ምላሽ ባብጠለጠሉ ቁጥር በሁለቱ ተቋማት መካከል ያለው ግንኙነት መሻከር ጀመረ። የአውሮፓ ማህበሩ ያወጣው ሪፖርት ተባባሪ ጸሐፊ የሆኑት ማይክ ኦሌ ስለ ጥናቱ ሲያስረዱ አንዳንድ ፖለቲከኞችና መንግስታት በሚዲያ ተአማኒነት ላይ በተቃራኒው መቆማቸው ህዝብ በዜና ማሰራጫ ተቋማት ላይ ያለው እምነት እንዲሸረሸር አድርጓል ይላሉ። በሚዲያ ነፃነት ዙሪያ የሚደርሱ ማስፈራሪያዎችና በህዝብ መገናኛ ብዙሃን ላይ የሚሰነዘሩ ጥቃቶችም ጨምረዋል። በጣም ብዙ የሴራ ትንታኔዎች አሉ። አሁን ደግሞ የህዝብ መገናኛ ብዙሀንን ጨምሮ የተለያዩ ሚዲያዎች ላይ ክሶች ይቀርባሉ። የደህንነት ስጋቱና ወረርሽኙ የሚቆይበት ጊዜ በተራዘመ ቁጥር ደግሞ ሰዎች የበለጠ ተጠራጣሪና ፈሪ ይሆናሉ። ባለስልጣናት የሚናገሩትን ነገሮችና የህዝብ ሚዲያ የሚያወጧቸውን መረጃዎችም ይጠራጠራሉ። ገና ብዙም ባልጠሩ ሁኔታዎች የተሞላውን በህዝብ ሚዲያዎች ዙሪያ የሚደረገው ዳሰሳ ቀላል ባይሆንም ሪፖርቱ ጥቂት የሆኑ ምክረ ሀሳቦችን ሰንዝሯል። የህዝብ መገናኛ ብዙኃን ምንጊዜም ቢሆን አስተማማኝ የሆኑና እምነት የሚጣልባቸውን መረጃዎችን ማቅረብ እንደሚኖርባቸውና በኢንተርኔት አማካኝነት የሚቀርቡ ዘገባዎች ህዝብ የሚፈልጋቸው መረጃዎች ላይ ትኩረት ሊያደርጉ እንደሚገባቸውም ይገልጻል። በተለይ ደግሞ በህዝብ ዘንድ መከፋፈሎች በበዙበት በዚህ ጊዜ የፈጠራ ዘገባዎችን የማጥራትና በማህበረሰቡ መሀል ማዕበል የሚያስነሱ ጉዳዮች ላይ ትኩረት መስጠት እንደሚገባ ሪፖርቱ አጽንኦት ይሰጣል። የባለስልጣናት መልእክቶች በሚተላለፉበት ጊዜም ቢሆን ሂሳዊ ትንታኔዎች የሚሰጥ ዘገባ እጅግ አስፈላጊ መሆኑንም አስምሮበታል። ሊዛ ሽሌይን ከጄኔቫ ላጠናቀረችው ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ። አብረን ስላመሸን በእጅጉ እናመሰግናለን። ሀብታሙ ዝዩን መሰናዶውን በመምራት ኤልያስ አስማረ በማቀናበር አብረናችሁ ቆይተናል። ሰለሞን አባተ የዕለቱ መርሃ ግብር አርታኢ ነበረ። መልካም ምሽት።